Foreign Service Institute, Amharic Basic Course, Unit 38, Basic Sentences, for Learning. Abzayn yao y Ethiopia has <laughs> many saral. Abzayn yao y Ethiopia has been nano. Yersha ዘመናዊው የእርሻ ስራ በጣም የተለመደ ነው። ዘዴ ዘመናዊው የእርሻ ዘዴ ገና በጣም የተለመደ አይደለም፣ ነገር ግን አሁን በአንዳንድ ቦታዎች ተጀምሯል። ገበሬ አብዛኛውን ጊዜ የ የኢትዮጵያ ገበሬዎች የሚያበቅሉት ምን አይነት እህል ነው? ጥሬ ጥሬ ጥራጥሬ፣ ጤፍ፣ ብዙ ልዩ ልዩ ጥራጥሬዎች እና ፍራፍሬዎች እንዲሁም አትክልቶች ያበቅላሉ። ከዚህም በላይ ጤፍ የሚባል አንድ አይነት እህል አለን። ጥራጥሬ ስትል ምን ማለትህ ነው? ባቄላ፣ አተር፣ ስንዴ አጃ፣ ገብስ፣ በቆሎ ጥራጥሬ የሚባሉት እንደ ባቄላ፣ አተር፣ ስንዴ፣ አጃ፣ ገብስ፣ በቆሎ ያሉት ናቸው። ኑግ፣ ተልባ፣ ጉሎ፣ ሱፍ ደግሞ ለዘይት የሚሆኑ እህሎች እንደ ኑግ፣ ተልባ፣ ጉሎ፣ ሱፍ ያሉት ናቸው። አብዛኛው የኢትዮጵያ ህዝብ ምን ይሰራል? አብዛኛው የኢትዮጵያ ህዝብ የሚኖረው በግብርና ነው። ዘመናዊው የእርሻ ሥራ በጣም የተለመደ ነው። ዘመናዊው የእርሻ ዘዴ ገና በጣም የተለመደ አይደለም። ነገር ግን አሁን በአንዳንድ ቦታዎች ተጀምሯል። አብዛኛውን ጊዜ የኢትዮጵያ ገበሬዎች የሚያበቅሉት ምን አይነት እህል ነው? ብዙ ልዩ ልዩ ጥራጥሬዎች እና ፍራፍሬዎች እንዲሁም አትክልቶች ያበቅላሉ። ከዚህም በላይ ጤፍ የሚባል አንድ አይነት እህል አለን። ጥራጥሬ ስትል ምን ማለትህ ነው? ጥራጥሬ የሚባሉት እንደ ባቄላ፣ አተር፣ ስንዴ፣ አጃ፣ ገብስ፣ በቆሎ ያሉት ናቸው። ደግሞ ለዘይት የሚሆኑ እህሎች እንደ ኑግ፣ ተልባ፣ ጉሎ፣ ሱፍ ያሉት ናቸው። አብዛኛው የኢትዮጵያ ሕዝብ ምን ይሠራል? አብዛኛው የኢትዮጵያ ሕዝብ የሚኖረው በግብርና ነው። ዘመናዊው የእርሻ ሥራ በጣም የተለመደ ነው። ዘመናዊው የእርሻ ዘዴ ገና በጣም የተለመደ አይደለም፣ ነገር ግን አሁን በአንዳንድ ቦታዎች ተጀምሯል። አብዛኛውን ጊዜ የኢትዮጵያ ገበሬዎች የሚያበቅሉት ምን ዓይነት እህል ነው? ብዙ ልዩ ልዩ ጥራጥሬዎች እና ፍራፍሬዎች እንዲሁም አትክልቶች ያበቅላሉ። ከዚህም በላይ ጤፍ የሚባል አንድ አይነት እህል አለን። ጥራጥሬ ስትል ምን ማለትህ ነው? ጥራጥሬ የሚባሉት እንደ ባቄላ፣ አተር፣ ስንዴ፣ አጃ፣ ገብስ፣ በቆሎ ያሉት ናቸው። ደግሞ ለዘይት የሚሆኑ እህሎች እንደ ኑግ፣ ተልባ፣ ጉሎ፣ ሱፍ ያሉት ናቸው። በሰሜን ምስራቅ የኢትዮጵያ ወሰን እንዴት ነው? በሰሜን ምስራቅ ወሰኗ ቀይ ባህር ነው። ኢትዮጵያ ውስጥ ብዙ ሸለቆዎች አሉ። አዎ፣ ብዙ አሉ። የአገሮ አየር ጠባይ እንዴት ነው? በጣም ጥሩ አይደለም። በኢትዮጵያ ውስጥ ደጋው ብርድ ነው። በጣም ብርድ አይደለም። የአዲስ አበባ ከተማ ከፍተኛ ነው? አዎ፣ በጣም ከፍተኛ ነው። ቆላው ውስጥ ምን አይነት እህል ይበቅላል? ባቄላ፣ ጤፍ፣ በቆሎ፣ ሱፍና አተር ይበቅላል። ስለ ግብርና የሚማሩ ኢትዮጵያውያን እዚህ አሉ? አዎ፣ ብዙ ተማሪዎች አሉ። አዲሱ የግብርና ዘዴ አገሪቷን ይረዳ ይመስልሃል? አዎ የሚረዳት ይመስለኛል። ከጤፍና ከበቆሎ እንጀራ የትኛው የተለመደ ነው? የጤፍ እንጀራ ነው። አረቂ የሚሰራው ከምን አይነት ጥራጥሬ ነው? ከገብስ፣ ከበቆሎ፣ ከስንዴና ካጃ ነው። ኑግ ለምን ይጠቅማል? ለዘይት በጣም ጥሩ ነው። ሌላስ ለዘይት የሚሆኑ ምን አይነት እህሎች አሉ? ሱፍ፣ ተልባና ጉሉ አሉ። እነዚህ የዘይት እህሎች የት ቦታ ይበቅላሉ? በብዙ ቦታዎች ይበቅላሉ። ለመሆኑ ገበሬዎች እነዚህን የዘይት እህሎች ወደፊት በብዙ ማብቀል ይፈልጋሉ? አዎ፣ ማብቀል የሚፈልጉ ይመስለኛል። ከጎጃም ወደ በጌ ምድር እህል በጀልባ ልካችሁ ታውቃላችሁ? አንዳንዴን እንልካለን። የዘይት እህሎችን ወደ ውጭ አገር ትሸጣላችሁ? አዎ እንሸጣለን። ለዳቦ የሚሆኑት እህሎች የትኞቹ ናቸው? ስንዴና አጃ ናቸው። ጤፍ ከኢትዮጵያ ውጭ የታወቀ እህል ነው? ከኢትዮጵያ ውጭ የታወቀ አይመስለኝም። አገራችሁ ባቄላ፣ አተር፣ ስንዴ፣ አጃና ገብስ ያበቅላል? አዎ፣ ማንኛውንም አይነት እህል ያበቅላል። የመሬትህ ወሰን ሸለቆው ነው? አዎ፣ ወሰኑ ሸለቆው ነው። የኖራችሁበት አገር አየር ጠባይ በጣም ጥሩ ነበር? አዎ፣ በጣም ጥሩ ነበር። ከደጋውና ከቆላው አየር ጠባይ የትኛውን ወደድኸው? የደጋው አየር በጣም ቀዝቃዛ ስለነበር አልወደድሁትም። የቈላው ግን ስለሚሞቅ ደህና ነበር። በዝቅተኛው ቦታ ውስጥ ጥራጥሬ ማብቀል ይቻላል? አዎ ብዙ አይነት ጥራጥሬዎች ማብቀል ይቻላል። ግብርና በጣም ጥሩ ስራ ይመስልሃል? አዎ በጣም ጥሩ ይመስለኛል። ጤፍ ከኢትዮጵያ ወደ ውጭ አገር ይሸጣል? የለም አገር ውስጥ እንጂ ወደ ውጭ አይሸጥም። በኢትዮጵያ ውስጥ ብዙ ኑግ ተልባ፣ ተልባና ጉሎ ይበቅላሉ። አዎ ብዙ የዘይት እህሎች ይበቅላሉ። የአሜሪካ ሕዝብ ፍራፍሬ መብላት ይወዳል። አዎ በጣም ይወዳል። የአባይ ወንዝ ከየት እንደሚመነጭ ታውቃላችሁ? የለም፣ አናውቅም። ባባይ ወንዝ ላይ ብዙ መርከቦችና ጀልባዎች ይሄዳሉ? የለም፣ አይሄዱም። ኢትዮጵያ ወደ ውጭ አገር የምትሸጣቸው ቆዳዎች ምን አይነት ናቸው? ብዙ ልዩ ልዩ አይነት ናቸው። ኢትዮጵያ ጀልባና መርከቦች ትሰራለች? ትንንሽ ጀልባዎች መስራት ትችላለች። መርከብ ግን መስራት አትችልም። ከወይና ደጋና ከቆላ አየር የትኛውን ይወዳሉ? ለእኔ የወይና ደጋው አየር ይስማማኛል። አሜሪካ ውስጥ ንብረት አለህ? ብዙ አይደለም እንጂ አለኝ። ነረቲቭ ድርሰት፣ ኢንዱስትሪ ልጄ መራመድ ቻለ። አሜሪካ በጣም የተራመደች አገር ነች። መራመድ ጥንት በፈረስ መጓዝ የተለመደ ነበር። ኢትዮጵያ በኢንዱስትሪ የተራመደች አገር ስላልሆነች አብዛኛው ሕዝቧ የሚኖረው በግብርና ነው። ከመቶ ዘጠና አምስት የሚሆነው ሕዝብ በእርሻ ላይ ይገኛል። የአሁኑ የእርሻ ዘዴ ከጥንቱ በጣም የተሻሻለ ሆኗል። በአንዳንድም ቦታዎች ገበሬዎች የጥንቱን ዘዴ ይጠቀሙበታል። በአብዛኛዎቹ ቦታዎች ግን ገበሬዎቹ አዲሱን የእርሻ ዘዴ በሰፊው ይሰሩበታል። ሆኖም አዲሱን የእርሻ ዘዴ በጠቅላይ ግዛቶቹ ሁሉ ለማስፋፋት ብዙ ጊዜ ያስፈልጋል። የኢትዮጵያ ገበሬዎች ሁሉን ዓይነት እህል ለማብቀል ይችላሉ። አብዛኛዎቹ ግን የሚያበቅሉት እህል ጤፍ፣ ባቄላ፣ አተር፣ ስንዴ፣ አጃ፣ ገብስ፣ በቆሎና እነዚህን የመሳሰሉ ናቸው። ደግሞ ለዘይት የሚሆኑ ልዩ ልዩ እህሎች ያበቅላሉ። ጥያቄዎች። ኢትዮጵያ በኢንዱስትሪ የተራመደች አገር ነች? በኢትዮጵያ ውስጥ ዋና ሥራ ምንድን ነው? የአሁኑ የእርሻ ዘዴ እንዴት ነው? ገበሬዎች የጥንቱን ዘዴ ይጠቀሙበታል? አዲስ ሸርስሻ ዘዴ በኢትዮጵያ ውስጥ ይሰራበታል? የኢትዮጵያ ገበሬዎች ምን ያበቅላሉ? ስድስት የእህል አይነቶች ጻፍ። ምን አይነት የዘይት እህል በአሜሪካ ውስጥ ይበቅላል? This is the end of unit 38.